ጤናና አካባቢ። እንደ ሕጉ ከሆነ አፍንጫው የሚጀማ ሰው የቆየ የሚሆን አዲስ አፍንጫ መድማቱን ለጊዜው ካቆመ በኋላ ምንድን ነው ለዚህ መንስኤ የሆነው ተብሎ ከአንገት በላይ ስፔሻሊስት በሆኑ ሰዎች ውስጡ በደንብ መታየት አለበት። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ፣ ከአንድ አድማጭ ለቀረበ ጥያቄ በኢንፌክሽን በሚመጡ በሽታዎች ላይ ብዙ የሰሩት የውስጥ ደዌ ከፍተኛ ሐኪም የዘውትር ተባባሪያችን ዶክተር ቶሌራ ወልደየስ ከሰጡን ማብራሪያ የወሰድነውን ነው። ያስቀደም ነው ነስር በሽታ ነው። አንድ ሰው ሲነስረው በመጀመሪያ ምን ማድረግ ይኖርበታል? የሐኪሙን ማብራሪያና ምክር ለመከታተል ለጥቂት ደቂቃዎች አብረን እንቆይ። ነስር ድንገተኛና አስደንጋጭ መሆኑን ያህል አብዛኛውን ጊዜ ቤት ውስጥ ሊቆጣጠሩት የሚቻል እንደሆነ አንዳንድ የሕክምና ጽሁፎች ይጠቁማሉ። ሆኖም አልፎ አልፎ ደግሞ ብዙ ደም የሚፈስበት ከባድ ነስር ሲያጋጥም የሐኪም እርዳታ ማግኘት አማራጭ እንደማይኖረውም ያሳስባሉ። ሳሚ መሆናቸውን የገለጹልን አድማጫችን ናቸው። ከሶማሊያ ስለ ነስር የድምፅ መልክቶቻችሁን በሚያስተናግደው የስልክ መስመራችን በ0049 228 429 16 4995 እንዲህ ሲሉ የጠየቁን አየሮች ብለ ፕሮግራም አዘጋጅና አቅራቢዎች በሙሉ በመጀመሪያ ለእናንተ ሰላምና ጤና በመኘት የመፍትሄ ሰዎች መሆናችሁ እግዚአብሔር ባርካቸው እንግዲላም ይባላል። በመቀጠል መድኃኒት ያጣሁለት በሽታ ስላለብኝ ከእናንተ መፍቴ ስለማይጠፋ ስኬን ወደ እናንተ አላኩኝ። ከልጅነት ጀምሮ ነስር ስለሚነስረኝ በአካባቢ ወደ የሚገኙ ሆስፒታሎችም ብሄድም መፍቴ አላገኘውም። እናም ነስርም ከቀን ወደ ቀን እየጨመረ እንጂ እየተሻለኝ አልመጣም። አሁንማ በሀያ አራት ሰዓት ውስጥ እስከ አራት ጊዜ ነስር ጀምሯል። ይህ ነስር እየቆየ ሲሄድ በእኔ ላይ ችግር ላያመጣም ወይ? እናም የዚህ በሽታ መፍቴው ምን ይሆን ባለሙያ አነጋግራችሁ መልስ እንደምትሰጡኝ በተስፋ ጠብቃለሁ። ሳይምኒ ከሶማሊያ። አመሰግናለሁ የተከበሩ አድማጫችን። ለእርስዎ ጥያቄ ማብራሪያ የሰጡን ዶክተር ቶሌራ ወልደየስ የውስጥ ደዌ ከፍተኛ ሐኪም ናቸው። በቅድሚያ የአፍንጫ መድማት ወይም ነስር ምንድን ነው የሚለውን ያብራራሉ። ነስር ማለት ያው ከአፍንጫ መድማት ማለት ነው። እኛ ኤፒስታክስስ ብለን ነው የምንጠራው። የአፍንጫ ቀዳዳዎች አሉ። በአብዛኛውን ጊዜ ከአንዱ የአፍንጫ ቀዳዳ ነው የሚከሰተው መድማቱ። አልፎ አልፎ ከሁለቱም የመድማት ሁኔታ ይኖራል። በሽታ ነው ማለት ይቻላል ዶክተር? ራሱ ኤፕቲስታክሲስ ወይም ካፍንጫ መድማት ማለት ራሱ መድማት ያው ምልክት ነው። ይሄ ምልክት ደግሞ መንስኤዎቹ ብዙ ናቸው። ራሱ በሽታ አይደለም። ነገር ግን ሰው ከአፍንጫ እንዲደማ የሚያደርጉ በሽታዎች አሉ። እነዚህ በዓለም ደረጃ ስናው በአብዛኛውን ጊዜ ሰው ካፍንጫ የሚደማው ትራውማ በምንለው ነው። ካፍንጫ እነዚህ ቅድም አልኩሽ ቀዳዳዎች ውስጥ ወይም አፍንጫ ወይም ደግሞ አንዳንድ ጊዜ ፒኪንግ ኖስትሪልስ የምንለው የሆነ የደረቀ ነገር ለማውጣት ወይም ደግሞ አንዳንድ ሰዎች እንደ ልምድም አርጎ አፍንጫቸውን ሁሌ የመጎርጎር ጠባይ ያላቸው ሰዎች አንዳንድ ጊዜ ደግሞ ኃይለኛ ግጭት ነገር ሲያጋጥም ከአፍንጫ መድማት ይመጣል። ስለዚህ ታካሚውን በምናይበት ጊዜ ይሄ ነገር መኖር አለመኖሩን የምንጠይቅበት ሁኔታ ነው የሚሆነው። ሌሎች ብዙ ነገሮች አሉ። ከነዚህም ደም ግፊት ያለው ሰው ለምሳሌ ከበድ ያለ ደም ግፊት ካለው ልክ አንድ ሰው ጭንቅላቱ ውስጥ ሊደማ እንደሚችል ሁሉ ካፍንጫም ይደማል። ሌሎች የደም ችግሮች አሉ። ለምሳሌ ደም ካንሰሮች ለሊው ኬሚያ ምናምን የምንላቸው በአብዛኛውን ጊዜ ከድድ፣ ከጥርስ ከምናምን ነው መድማት የሚከሰተው። አንዳንድ ጊዜ እነሱም ከአፍንጫ የመድማት ነገር ለመጀመሪያ ጊዜ ሊያጋጥም ይችላል። አንዳንድ ኢንፌክሽን ለምሳሌ አሁን ሪላክሲንግ ፊቨር የምንለው ታይፎይድ ፊቨር የምንላቸው ታይፈስ የምንላቸው ትኩሳትን በማስከተል የሚመጡ ኢንፌክሽኖች ካፍንጫ በመድማት ያጋጥሙናል እና አንዳንድ ጊዜ አተሮስክሎሮቲክ ቼንጅስ፣ ይሄ ማለት በአንዳንድ በሽታዊ፣ በሱከር በደም ግፊት ወይም በእድሜ የደም ስር ራሱ ለውጥ የማምጣት ነገር ይኖራል። በዛን ጊዜ ልክ ወደ ጅንቅላት አንድ ሰው እንደሚደማ ሁሉ ከዚህ ካፍንጫ ሊደማ ይችላል። ስለዚህ ካፍንጫ የሚደማ ሰው ምንድን ነው በስተጀርባ ያለው ብለም ማየት ይጠበቅብናል። ነስር ወይም የአፍንጫ መድማት አንዳንዴ ከፊት ለፊት እንደሚያጋጥሙሉ መድማቱ ከአፍንጫው ውስጠኛ ክፍል ወይም ጀርባም ሊሆን ይችላል። ዶክተር ቶሌራ ጠያቂያችን ከልጅነቴ ጀምሮ ይነስረኛል ላሉት ጥያቄ ሌላ መንስኤም ሊኖር እንደሚችል እንዲህ ያስረዳሉ። ለምሳሌ አሁን ልጅነቱ ጀምሮ እንደዚህ አይነት ነገር ካለ ይሄ ደግሞ ሄረዲተሪ ሄሞራጂክ ተላንጅክታሲያ ማለት ከቤተሰቡ ወይም በዘር የወረሰ በቀላሉ የደም ስር መቋጠር እና የዛ የደም ስር መድማት ማለት ነው። ጠያቂያችን ከልጅነቴ ጀምሮ ይነስረኛል ካሉ በኋላ አሁን ደግሞ በሀያ አራት ሰዓት ውስጥ አራት ጊዜ ይነስረኛል ቢያንስ ነው የሚሉት እንዲህ ያለው ነገር ጤና ላይ የሚያስከትለው ነገር ተጽዕኖ አይኖርም ወይ? ደም መፍሰስ ስለሆነ። አዎ፣ ይሄን እንግዲህ ከአፍንጫው የሚደማ ሰው ምን ያጋጥመዋል የምለውን ነገር በምንወስበት ጊዜ ቅድም ብያለሁ ትንሽ መድማትና ብዙ መድማት አንደኛ ለይት ማወቅ አለብን። ድንገትም ቢሆን እሳቸው ከልጅነታቸው ጀምረው ነው። ግን እነኚህ ሰዎች በምናይበት ጊዜ ድንገት የተከሰተ የአፍንጫ መድማት ካለ ታካሚዎችንም የምንመክር ምክሮች አሉ። ከዛም ከነሱ ቁጥጥር ውጭ ከሆነ ወደ ሕክምና መስጫ ቦታዎች ሄደው የሚደረግላቸውን በደረጃው ማለት ልዩ ልዩ የሕክምና እንትኖች አሉ። ግን አንድ ሰው እንደሳቸው በየጊዜው የሚደማ ከሆነ እና በተለይም ደግሞ በተደጋጋሚ የሚደማ ከሆነ ያው የደም ማነስ ያጋጥመዋል ማለት ነው። አኒሚያ የምንለው ፍሮም ብላድ ሎስ ነው የምንለው በግልጽ ከመድማት ጋር የተያያዘ ያንን ምንድን ነው። እንዲህ ከሆነ የግዴታ ወደ ስፔሻሊስቶች ከአንገት በላይ ማለት ነው መታየትና አስረድ መሆን አለባቸው። የአፍንጫ መድማት ወይም ነስር መንስኤው አንድ ብቻ አይደለም። የተለያዩ ሕመሞችና ምክንያቶች ሊያመጡት እንደሚችሉ ነው ሐኪሙ ያስረዱት። መንስዎቹ የሚጣሩት ችግሩ ያጋጠመው ግለሰብ ሐኪም ጋ ቀርቦ በሚደረግ ና ማብራሪ አማካኝነት ነው። እንደ ሐኪሙ ከሆነ ነስሩ ከፍተኛ ሲሆን ብቻ አይደለም ወደ ሐኪም መሄድ የሚገባው። የሚነስረው ሰው መንስኤውን ለማወቅ ከአንገት በላይ ሕክምና ባለሙያ ዘንድ ሄዶ በምን ምክንያት ያ እንደተከሰተ መመርመር ይኖርበታል። እንደ ህጉ ከሆነ ማንኛውም ሰው አፍንጫው የሚደማ ሰው የቆየ የሚሆን አዲስ የአፍንጫ መድማቱን ለጊዜው ካቆም በኋላ ምንድን ነው ለዚህ መንስኤ የሆነው ተብሎ ከአንገት በላይ ስፔሻሊስት በሆኑ ሰዎች ውስጡ በደንብ መታየት አለበት። አንዳንድ ጊዜ ከዕጢም ሊሆን ይችላል። ከልዩ ልዩ ነገሮች ሊሆን ይችላል። አፍንጫ ቀዳዳዎች ውስጥ ያለው የመሰነጣጠቅ ነገርም ሊሆን ይችላል እና እነዚህን ነገሮች የግዴታ ከዛ በኋላ ቢታዩ መልካም ነው። ወደ ጠያቄያችን ስንመጣ ከብዙ ጊዜ የቆየ ስለሆነ ቅድም ያልኩሽ ምናልባት ሄሬዲተሪ ሄሞራጂክ ተላንጌክታሴ ምናምን ነገር ሊሆን ስለሚችል ይህንንም በህክምና መርዳት ስለሚቻል ሄዶ መታየት ይኖርባቸዋል። ደም ማነስም ካለ ለምሳሌ ለዚህ ደም ማነስ አኒሚያ ላይ ያልኩ ቅድም የግዴታ በመድኃኒትም ቢሆን ህክምና ሊያስፈልግ ይችላል። እንደው ድንገት አሁን ለምሳሌ አንድ ሰው ሲነስረው በመጀመሪያ ሐኪም ጋር ከመድረሱ በፊት ራሱ ሊያደርጋቸው የሚችላቸው ጥንቃቄዎች ይኖሩ ይሆን? ይኖራል። ሸዋዬ በመጀመሪያ ደረጃ ቅድም የጠቃቀስኳቸውን ነገሮች ምክንያቶቹን ማወቁ ጥሩ ነው። ቅድም ብዬሻለው። በየጊዜው ነው የሚያጋጥሙን። ከአፍንጫ የሚደሙ ሰዎች፣ በተለይም ልጆች እንደዚህ ገና ስጠይቃቸው ቤተሰብ ቢሆን ይነግሩሻል፣ አፍንጫቸውን እንደሚጎረግሩ እና በዚህ መልኩም እንደሆነ፣ ያንን እንዲያቆሙ አንዳንድ ጊዜ ከጉንፋንም ተከትሎ ይሄ አፍንጫ መድማት ልመጣ ይችላል። አንዳንድ ጊዜ ደግሞ ከአለርጂ ጋር ታይቶ አፍንጫቸውን ብዙውን ጊዜ እንዲጎረግሩ የማድረግ ነገር ሊኖር ይችላል። ስለዚህ ይሄንን መጀመሪያ የማስተማር ጉዳይ ነው የምሆነው። መጀመሪያ ከአፍንጫ የሚደማ ሰው መደናገጥ የለበትም። ረጋ ብሎ ቁጭ ማለት አለበት። ቀጥ ብሎ ቢቀመጥ መልካም ይመስለኛል። ምክንያቱም ከተኛ የአፍንጫው የሚደማ ወደ ጉሮሮ ይሄዳል። ስለዚህ ቢቀመጥ ይሻላል። ተቀምጦ ትንሽ ወደ ፊት ዘንበል ብሎ እስከ አስራ አምስት ደቂቃ ያክል አፍንጫን ቆንጠጥ አድርጎ መያዝ አለበት። ከዛ ቀላል ከሆነ ይቆማል። በዛ መልኩ እያደረገ የማይቆም ከሆነ ወደ ሕክምና መስጫ ማይ ይኖርበታል። በሚሄድበት ጊዜ በስትሬ መልክ ለማቆም የሚደረጉ አሉ። በቅባት መልክ አፍንጫ ቀዳዳዎችን በመቀባት የሚቆሙ አሉ። ከዛም እምቢ ካለ አልቆምም ካለ ይሄ አንቴሪየር ናዛል ፓርቲ የሚባል ነገር አለ። ሳት ይደረጋል። ይህ አፍንጫው ግን በዛ አልቆምም ካለ ና በጣም ሀይለኛ እነስር ከሆነ የግድ አሁን የአንገስ ባላይ ስፔሻሊስቶች ኮንሰርት ማድረግ ያስፈልጋል። የሚቆም ከሆነ እና ከቅርብ ከፊት ለፊት የሚደማ ከሆነ አንቲሪየር ፓርክ በሚባል ፓክ ማድረግ ይቻላል። አንቲሪየር ፓርክ ማለት ቅርብ የሆነ ክፍልን ፓክ ማድረግ ማለት ነው። በዛ ካልቆመት ፖስቲር እና ዛል ፓክ አለ። ፖስቴሪየር ደግሞ ስቲል የሚደማ ከሆነ የማይደረስበት ኋላ ያለውን ፖስቴሪየር ፓክስ ማድረግ ይቻላል። ይሄን ሊሰራ የሚችለው በተለይ ፖስቴሪር ፓርክ ማድረጉን የሚመከረው በኢኤንቲ ስፔሻሊስት ነው። የአንገስ ጠላይ ስፔሻሊስት ኤንቲ ስፔሻሊስት። ከዚህም አልፎ የሚደማ አርተሪ ወይም የደም ስር ማየት ይጠበቅበታል። ይህ ሰርጂካሊ ያን ልጌት ማድረግ ወይም ደግሞ ማሰር የሚያስፈልግ ከሆነ ያንን የሚደማውን የደም ስር ማሰር ይችላል ማለት ነው። የተከበሩ አድማጫችን ሐኪሙ የሰጡትን ማብራሪያ ልብ ብለው እንደ ተከታተሉት ተስፋ እናደርጋለን። ሌሎቻችሁም ጥያቄዎቻችሁን ላኩልን፣ መልሱን እናፈላልጋለን። ለሰጡን ሙያዊ ማብራሪያ ዶክተር ቶሌራ ወልደየስ የውስጥ ደዌ ከፍተኛ ሐኪምን በእናንተ ስም እያመሰገንን ለለቱ ያልነውም በዚሁ እናብቃ። ሸዋየ ለገሰነኝ ሰላም ሁኑ።